መዝናኛ። ሰላም ጤና ይስጥልን አድማጮች፣ ያዳመጣችሁት ከድምፃዊት መሰሉ ፋንታሁን አለም ይናና ሙዚቃ የተቀነጨበ ነበር። ድምፃዊት መሰሉ ፋንታሁን በዘጠናዎቹ መጀመሪያ ባህላዊ ለዛ ባላቸው ሙዚቃዎቿ የአድማጭን ቀልብ መግዛት የቻለች የሙዚቃ ሰው ነች። ከዓመት በፊት ደግሞ አትሽሽ ጀንበር በሚል አዲስ የሙዚቃ ስራ ሰርታለች። ድምፃዊት መሰሉ ፋንታሁን የዛሬዋ የመዝናኛ ዝግጅት እንግዳችን ነች። አብራችሁን ቆዩ። ብርቱካን የሽመቤት እናና ንጋቱና ኢየሩስ ዱባለ አምስቱ እርጎዬዎች የሰባዎቹ መጨረሻና ና የሰማኒያዎቹ የሙዚቃ ፈርጦች ነበሩ። ድምፃዊት መሰሉ ፋንታሁን ከዚህ የጥበብ ቤተሰብ የተገኘች ነች። የድምፃዊት ብርቱካን ዱባለ ሶስተኛ ልጅ የቤተሰቧን የሙዚቃ ህይወት እያየች አደገችው። መሰሉ ታዲያ በአስር ዓመቷ ነበር የቤተሰቡን የጥበብ ጉዞ የተቀላቀለችው። ስትቀላቀል ግን እንዲሁ አልነበረም። ቤተ ዘመዱ መክሮበትና ተፈትና ነው። ልጆኛ የሆኑ ቤተሰቦች እንድዘፍን አይፈቅዱም ነበሩዘፍ ምናምናሚል ማለት ነው። አንድ ቀን አሁን ዛሬ አይድል እንደሚባለው ተወዳድሬ ተሰብስበው አንድ አክቴባል አማካኝነት ኪንስማት ምናምን ብሎ ተሰብስበው ሁሉም አዘፈኑኝና ከዛ እንግዲህ አለፍኩ ማለት ማልፈሻል ይገኛሉ ማለት ነው። እንደዚህ ነው ዘፈን የጀመርኩ። ምን ማለት ነበር የዘፈንሽው በዛ ጊዜ? ያኔ የዘፈንኩት የብዙነሽን ነው የዘፈንኩት፣ ጥሩ መልከ መልካም የሚለውን ዘፈን ነው የዘፈንኩላቸው እና በቃ ደስታ ዘፈን አሳለፉ ማለት ነው። ያን ሶሻል ብለው እነሱ ቤታቸው ኪቦርድ፣ እና የሙዚቃ መሳሪያዎች እናም ክለብ ነበራቸው። እነሱ ጋር አንድ አራት ጊዜ ነው ያለው አንድ እየሸፈንኩ እንግዲህ እየገባውም እየዘፈንኩ እንደዚህ አይነት ነው ያደግኩት ማለት ነው። ከዛ በኋላ በዚህ ሁኔታ ቀጠልሽ እዚያው ቤት ውስጥ አዋው፣ ከዛ በኋላ አባቴ ያው እንደ ሙዚቃ ቤት እንደሚያስፈርሙ ያው ትፈርሚያለሽ ብዙም ገንዘብ ይከፈልሻል አድርጎ እኔን አሳ በለውን ወንድሜ አሰራል ማለት ነው። ቆይታም የብርቱካን ፍሬዎች በሚል መጠሪያ ከወንድሟ ከጌጥዬ ፋንታሁንና አሁን በሕይወት ከሌለችው ከተወዳጇ ድምፃዊት ማናለሞሽ ዲቦ ጋር በመሆን አዲስ የሙዚቃ ስራ ለአድማጩ አደረሱ። ያኔ እንደአሁኑ ኮምፒውተር ላይ አይደለም። አንዴ አንዴ ከተበላሸብሽ መንፈሽ ነው እንደገና የምትይዙ እና በጣም ድምጤ ቀጭን ስለሆነ አራቴ ተደራርቡ ነው ያ ድምፅ እንኳን የመጣው አራቴ፣ ይደረስ ሲደረስ አራተኛው ላይ ያንን ድምፅ አመጡ ማለት ነው። እንግዲህ እናንተ ሁለቱ ወንድማማቾች ስለሆናችሁ የብርቱካን ፍሬዎች የተባለ እዛ ላይ እንግዲህ እንዳልሽኝ ማናልቦች ዲቦም ተጨምራለች። ማናልቦች ማናልቦች የተጨመረች በት ስትጨመር ያው እኛ ቤት ትዘፍን ስለነበረ እኛ ጋር ስላለ አብራ እንደ ልጁ ና የብርቱ ካል ትንሽ ተባለ ማለት ነው። አለም እየናና በጣም በወቅቱ በጣም ተወዳጅ ሙዚቃ ነበር። እና እንግዲህ በልጅነት እድሜ ነው ያንን ዝና እውቅና ያገኘሽው፣ እና እንዴት ታስታውሻለሽ ያንን ጊዜ? ወይ በጣም ነው ደስ የሚለው። በጣም የሚገርምሽ ነገር አሁንም አለም እየናና ስትዘፍን በጣም ብዙ ሰው ትውስት አለበት። በጣም ነው ደስ የሚለው። በጣም አለም እየናናን ካደኩ ባለ ላይ አሻቅቤ ባየው የሚል ዘፈዘፍኛለ ንተለማማሪ በጣም ነው ደስ የሚለው ህዝቡ

እስከነ ብርቱካን ከነ የሽመ ቤት የመጀመሪያ ትውልድ፣ ከዛ ደግሞ ሁለተኛ የብርቱካን ፍሬዎች እናንተ መጣችሁ። እንደው የአንቺ ልጆች ሲሞክራ ሶስተኛ ትውልድ እንጠብቅ። የኔ ልጅ እንግዲህ ይጣር፣ ይመታል፣ ይማራል። በስተጫዋች ነው እንግዲህ አናቅ፣ ልቡ ወደ ፈቀደው ይሂድ። ከነ የሽመ ቤት ምናምን የለም። ግን እንዳልኩሽ የኔ ልጅ አለ ይሞክራል። አለ አለ ብዬ ድንድቤ መናገር ይችላል። በ2005 ዓ ም ደግሞ መሰሉ ብዙ አልተደመጠም የምትለውን ያኔ የሚል ሌላ የሙዚቃ ስራ የሰራች ሲሆን ከአመት በፊት ደግሞ ከዚህ ዓለም በሞት የተለየው የኤልያስ መልካ የመጨረሻ ስራ የሆነ አትሺሺ ጀንበር በሚል ሌላ የሙዚቃ አልበም ለአድማጭ አድርሳለች። ከ15 ዓመት በላይ የፈጀውና ከእውቁ የሙዚቃ አቀናባሪ ኤልያስ መልካ ጋር ተጣምረ የሰሩት ይህ የሙዚቃ አልበም አውታር በተባለ መተግበሪያ አማካኝነት ለሙዚቃ ታዳሚያን እንዲደርስ ሆኗል። አውታር ላይ የሆነበት ምክንያት ምንድን ነው? ያው ኤልያስ መልካ ያቋቋመው ነገር ስለሆነ ለኛ ለአርቲስቶቹ፣ ያው አርቲስቶች በብዛት እየተለመን ስለምንቀበር ያንን ለማቆም ገንዘብ እንዲኖረን፣ ስም ብቻ ሳይሆን ገንዘብ እንዲኖረን የተቋቋመ ድርጅት ነው ማለት። እንደነገርኩሽ የኤልያስ መልካ ነው የተቋቋመው። ለዛ ነው አውታር ላይ ነው እየጣንኩት ለሱ ብዬሽ ማለት ነው። ስለ ኤልያስ አውርታ የማትጠግበው መሰሉ ሙዚቃው የተሰራው ከነበረኝ አቅም ላይ ኤልያስ አዲስ ማንነት ጨምሮበት በጥንቃቄ የተሰራ ነው ትላለች። ያም ሆኖ ሙዚቃው ሳይወጣ የልፋቱን ፍሬም ሳያይ ኤልያስ ሞት ቀደመውና ሙዚቃው ለአድማጭ ሲደርስ ባለማየቱ አሁንም ድረስ ቁጭትና ሐዘኑ አብሯት አለ። ሆኖም በውጤታማ የሙዚቃ ስራዎቹ እንደምትጽናና ገልጻለች። በተለይ ወይ ልምጣ ወይ ምጣ የሚለውን ዘፈን ግጥምና ዜማው የኤልያስ ሲሆን፣ መሰሉ እንደምትለው የራሱን ሕይወት የገለጸበት ነበር ፕሮዲ ሲያደርገልኝ ሊያስመልካ ነው ኖሮ በህይወት ፖስታሬም ቢያዩ ወይ ደግሞ የእኔም ደስታዬ ሊመለከትልኝ ደስ ይለኝ ነበረ። እግዚአብሔር የፈቀደውን ብቻ መመረት ያው በህይወት አለፈ ማለት ነው። ግን በጣም የሚገርመው ነገር አንድ ዘፈን አለ እኔ ጋር ህይወቱን የሚገልጥ ወይ ልምጣ ወይ ምጣ የሚሰባስ ቁጥሩ ህይወቱን በዛ ዘፈን አንጸባርቋል ማለት ነው። የኖረበትም እሱ ኖሮ ሰው ሰዎቹ ግለሱ ያሊኖሩለት ብዙ ሰዎች ስላሉ እንግዲህ ህይወቱን እንድዘፍን አርጎኛል ማለት ነው። በልበርታ በልበርታ ልቤ ጨከንበል፣ ሲመጣ ይመጣል እውነቱን ተቀበል በሚል አይቀሬው ሞቱን የተነበየበት ለሚመስለው ለዚህ ሙዚቃ መሰሉ የተለየ ስሜት አላት። ፈሩን ብታዳምጩ ህይወቱን ነው የተጨነቀበት፣ ነገር ነው የሰራው። እኔ እንድዘፍንበት የፈለገው ያው ምንም ስም ይለኛል እንሰራበሻለሁ አስራ ስምንት አመት ማብረን የኖሩ ነው እናቴ ልጅ ወይ ወይ ወንድሜ ዋጉ ብዙ ነገር ነው ለእኔ ሊያስ ምቃል። አቀባበሉ ሰው እንዴት ተቀበለው ሙዚቃ አንዳንዴ፣ እንግዲህ የሚጠበቅ ነገር አለ ከማውጣትሽ በፊት የምጠብቂው እና ካወጣሽው በኋላ ደግሞ የሚገኝ ነገር አለ እና እንደ ሁለቱን ስታነጻጽሩ ቆይተሽ እንደመምጣትሽ ምን ይመስላል የሰው አስተያየት? በጣም ነው ደስ የሚለው። በጣም ማለት ኤልያስም ያው እንደነገርኩሽ የመጨረሻው አልበብ ነው። ማንም ጋር አልበብ አልሰራም። ይሄ የመጨረሻው አልበብ ነው ብቻ ነው ሙሉ ስራ ያለው። ለሌሎቹ ሶስት አራት ሰባት እንደዚህ ነው። አብዛኛውን የሰራው ኔዛ ግን ያው ሙሉ አልበብ ላይ ሰራው ማለት ማስታወሻም ነው እና ደግሞ የህዝቡ አቀባበል ደግሞ በጣም ነው ደስ የሚለው። በጣም ቆንጆ ትነግርሻለች። እኔ ግን ደስተኛም ሆነው ቢኖርልኝ ነበር መኖ ማንን ታደንቂያለሽ? ከቤተሰቡ ውስጥ ወይም ከሌላም እንግዲህ ሙዚቀኛ ሌላውን ሙዚቀኛ ያደንቃል። አንቺ ማንን ታደንቂያለሽ? ከኔ ቤተሰብ የእናናን ድምፅ ወደዋለሁ። የእናናን ድምፅ መውደድ ምናምን መሰለሽ ዝግት ያለ ነው አሁን እኔ አንዳንዴ እናቴን ትገብቼ የኔን ግምጽ አገኘዋለሁ ማለት እናቴን የሚመስል ነገር አለ ማለት ነው። እናና ከለሯ እየተለየ ነው። ከዛ ፋሚሊ የለችም የራሷ ከለር ነው ያላት ና እወደዋለሁ። ከለሯን ድምጿን በጣም ነው የምወደው። ከወንድ በጣም የምወደው ድምጽ በጣም በቃ ማለት ድምፁ ደስ ይለኛል የምወደው ከምራደፋን ነው። ከሴት ደግሞ ማለት እወዳለሁ መሰለሽ በጣም ነው የምወደው ፍቅር ለነገሩ አለም እየናናም የፍቅር አዲስ ነው መጀመሪያ ዘፍነዋለች ነው አለች ነው መጀመሪያ ያዘፍ ያው የእሷ እንግዲህ አለም ዜናናን የሰጠው ነው። እኔንም አለም ዜናናን ያዘፍነ ኛ ዱኛ ነው። በህይወት የለም በህይወት የለም ስትኝ እሱን እንደው የእናንተ ቤተሰብ ኔ እንግዲህ በሰባዎቹ መጨረሻ በሰማኒዎቹ በጣም ብርቅና በጣም ተወዳጅ ነበረ። እርጎዮቹ እና አሁን እንደ ቤተሰቡ እዛ ሙያው ላይ ያሉ አሉ ወይ? እንደው ምን ይመስላል? አሁን ያለበትን ሁኔታ ነው እንግዲህ ልናናቴ የሚናት ብርትኳን ብባ አሁን በኮሮና ምክንያት ዘግተን ነው እንጂ ክለብ ነበረን ማለት ነው። አብረን ነው የምንሰራው የሽምና ቤት አሜሪካን ናት። ቤተሰቡች ትልቅ ተደጋጋሚ ሀዘን ገባና ማለት እናታቸው እርጎዬ ንጋቱ ጭርቲ ሲሆንና ብዙ የእህቱ ምንድን ሌሎችም ብዙ አንድ ስምን ሰሙትና ሀዘኑ ሲደራረብ ሲደራረብ ወደ አልበብ ለመምጣት ተቸገሩ። ዋኒሽ መቤት ጨረሳለች። ናቴግ እየሰራች ነው። ግን እንዳልኩሽ ትንሽ ከበደ ሀዘኑ ያልሰሩት ለዛ ነው። በቅርቡ አንድ ነጠላ ዜማ የመልቀቅ እቅድ እንዳላት የምትናገረው ድምፃዊት መሰሉ ፋንታሁን ከሁሉ አስቀድማ ግን ለኢትዮጵያ ሰላም ተመኝታለች። የሃይማኖታችን ለሀገራችን ብንጸልይ ደስ ይለኛል። እንግዲህ ወደፊት ደግሞ ሀገራችን ሰላም ይሁንና ከዛ በኋላ ያው አሪፍ ስራ ይዤ እመጣለሁ ብያለሁ። ከድምጻዊት መሰሉ ፋንታሁን ጋር የነበረን ቆይታ ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ፀሐይ ጫን ነኝ። መልካም ጊዜ።